ትክክል ነው ሄኖክ እኔም ዛሬ ከሰዓት በኋላ እንደውም ምናልባትም ከስራ ሰዓት በኋላ ወደ አስራ አንድ ሰዓት አካባቢ ነው መረጃውን መስማት የጀመርኩት ሁለቱ ጋዜጠኞችና ከብሎገሮቹ አንዱ ማለትም አስማማው ኃይለጊዮርጊስ ተስፋለም ወልደየስና ዘላለም ክብረት መፈታታቸውን ለቤተሰባቸው ደውለዋል የሚል ነገር ሰማው። እኔም ይህንን ለማጣራት እንዲሁ ጉዳያቸውን ሲከታተሉ ከነበሩ ዘመዶቻቸው፣ ጓደኞቻቸው አጣራው እና በእርግጥም መደወላቸውን ሰማው። ትንሽ እየቆየም እንደውም ከቃሊቲም ወጥተው ቤተሰቦቻቸው ጋር መቀላቀላቸውን ሰማው። መጀመሪያም አስማማውን በቀጥታ በስልክ አገኘውት። ከዛ በኋላ ተስፋለምና ዘላለምንም እንደዚሁ በተከታታይ በስልክ አግኝቻቸዋለሁ። እንግዲህ እነሱም ውሳኔውን የሰሙት ከሰዓት በኋላ ነው። ዛሬ ከሰዓት በኋላ የዞኖቻቸው ባሉበት ባሉበት በድምጽ ማጉያ ስማቸው እንደተጠራ እና ሲወጡ ይህ ውሳኔ እንደተነገራቸው እና ከማረቢያ ቤቱም የመፈቻ ወይም የክሊራንስ ወረቀት እንደተሰጣቸው ክሊራንሱ ላይም መፈታታቸው ምክንያት የሚለው ቦታ ላይ የተሞላው ክሱ በመቋረጡ ምክንያት የሚል እንደሆነ ነው የተነገራቸው እና ወዲያውኑ ያው በዚህ ምክንያት ከእስር ቤቱ ከቂሊንጦ እንዲወጡ ነው የተነገራቸው። እንግዲህ በዛሬ እለት ፋና ሬዲዮ ፋና ብሮድካስቲንግ ኮርፖሬሽን በአሳተመው ጽሁፍ የገለጻቸው አንዳንድ አንዳንድ ጉዳዮች አሉ። የተፈቱት አምስት እንደሆኑ ነው የሚገልጸው። ኤዶም ካሳዬ፣ ዘላለም ክብረት፣ አስማሙ ሀይለ ጊዮርጊስ፣ ተስፋለም ወልደየስ እና ማህሌት ፋንታሁን መፈታታቸውን ይገልጻል። እነኚህ ደንበኞች ወት ተፈተዋል። ትክክል ነው። አሁን መጨረሻ ላይ ደግሞ እንደውም እኔም የፋና የፋና ብሮድካስቲንግ ኤጀንሲን ዘገባ በቀጥታ ነው ያልሰማሁም፣ ግን የሰማ ሰው ደውሎ አሁን ሄኖክ፣ አንተ እንደገለጽከው ፍትህ ሚኒስትር በተሰጠው በአዋጅ በተሰጠው ክስ የማንሳት ስልጣን መሰረት በአምስቱ ተከሳሾች ላይ ክሱን ማንሳቱን ገልጾ ለፍርድ ቤት ትላንት አቤታ ባቀረበው መሰረት ፍርድ ቤት አምስቱ አሁን የጠቀስካቸው ከቃሊቲ ማረሚያ ቤት የሚገኙት ሁለቱ ሴት ታታሪዎች ማለትም ማሌትና ኤዶምም ጭምር እንደተፈቱ ወይም እነሱንም በሚመለከት ክሱን እንዳነሳ አቤታ ማቅረቡን ገልጿል የሚባል ነገር ሰምቻለ ግን እስከዚህ ደቂቃ ድረስ ከዚህም በኋላ የሚወጡበት ሁኔታ አይኖርም። ማህሌትና ኤዶም ከቃሊቲ ማረሚያ ቤት እንዳልወጡ አሁን ከቤተሰቦቻቸው አረጋግጫለሁ። አልወጡም ከማረሚያ ቤት። እንግዲህ በዚህ ዘገባ እንደተመለከትነው ሰኔ ሰላሳ ቀን ሁለት ሺህ ሰባት ዓመተ ምህረት የተጻፈ ደብዳቤ ከፍትህ ሚኒስቴር በአዋጅ በተሰጠው ስልጣን መሰረት በሚል በፋና የተጠቀሰ ደብዳቤ አለ ለፌዴራል ከፍተኛ ፍርድ ቤት በጻፈው ደብዳቤ ክሱ እንደተቋረጠ በመግለጹ ነው ይላል ዘገባው። ይሄንን ደብዳቤ እናንተ ደርሷቸዋል የምታውቁት ነገር አለ? ስለዚህ ደብዳቤ ምንም የምናውቀው ነገር የለም፣ ኤኖክ እንደገለጽኩልስ ዜናውንም ይሄ መረጃውንም መስማት የጀመርኩት የዕለቱ የስራ ሰዓት አብቅቶ ወደ ቤቴ በመሄድ ላይ ያለው ነው ከአስራ አንድ ሰዓት አካባቢ ማለት ነው። ስለዚህ እኛም አልተጠራንም ምንም የደረሰን መረጃ የለ፣ ነው እየሰማን ያለ ነው ያው እንደዚሁ፣ እኛም ከተለያዩ የዜና ምንጮች ነው የምንሰማ ያለ ነው ስለሚሆነው ነገር እና በእርግጥም ሶስቱ ልጆች እኔ በስልክ አግኝቻቸዋለሁ። ስለ ደብዳቤውም ምንም የምናውቀው ነገር የለም። ልጆቹም የሚያ ባይዘ የተፈቱትም ሰዎች ልጆች ሁለቱ ጋዜጠኞች እና ተማሪ ዘላለመም ፍርድ ቤት አልቀረቡም። ትላንትም ቢሆን ማለት ነው። አዎ እሱን ገልጸውልኛል። በተለይ ተስፋ ለሞላየትንም አግኝቸው ነበረ እንግዲህ ሌሎች ቀሪ አሉ በሌለችበት የተከሰሰችው ሶሊያና ሽመልስ፣ በእስር የሚገኙት አቤል ዋበላ፣ ናትናኤል ፈለቀ፣ በፈቃዱ ኃይሉና አጥናፉ ብርሃኔ ይገኛሉ። እነሱን አስመልክቶ ያላችሁ መረጃ ምንድን ነው? ከፋና እንደምንመለከተው ከሆነ በደብዳቤውን ገልጾ ክሱ እንደሚቀጥል ነው ከፍርድ ቤት የተገኘው መረጃ እንዳመለከተ የዘገበው እኔም አሁን ያለኝ መረጃ ይኸው ፋና ገለጠ፣ በፋና ሬዲዮ ገለጸ የተባለው ነገር ብቻ ነው እንጂ ስለ አምስቱ ቀሪዎቹ ተከሳሾች ፍትህ ሚኒስቴርም ይሁን ፍርድ ቤት ምን ሌላ አቋም አለ የሚለውን ነገር ምንም የተለየ መረጃ የለኝም። እኛ እንግዲህ በአስራ ሶስት ቀጠሮ አለ፣ በጉዳዩ ላይ ብይን ለመስጠት ፍርድ ቤት የያዘው ቀጠሮ አለ። በዛ ቀጠሮ እንቀርባለን። ከዛ በፊት በተያያዘው መንገድ ሌሎቹም ከእስር እየተፈቱ ጉዳዩ የሚቋጭ ካልሆነ በስተቀር በእኛ በኩል ያው የሐምሌ አስራ ሶስቱን ቀጠሮ መጠበቃችን አይቀርም። በስተመጨረሻ እንግዲህ ዛሬ የተፈቱት ሶስቱ እንግዲህ ለማግኘት የቻሉትን ማለት ነው፣ በስልክም ይሁን በአካል ሲያነጋግሯቸው እንደው ምን አይነት ስሜት ነበር የነበራቸው? ከህግ አንጻርስ እናንተ እንዴት ነው የምታዩት? ይሁን ደስተኞች ናቸው። ያው ማንም ሰው መቼም ከአንድ አመት በላይ ነው አሁን ታሰው የነበሩት እና ከዛ የስር ሁኔታ ወጥተው ከቤተሰቦቻቸው፣ ከጓደኞቻቸው መከላከላቸው በጣም ደስተኞች እንደሆኑ ነው የተገነዘብ። በእኛም በኩል እዚህ ውሳኔ ላይ በመደረሱ እና ነፃነታቸውን በማግኘታቸው ጥሩ ነው የሚያስደስት ነው ብለን ነው የምንይዘው። ከህግ አዛርም እንግዲህ ምናልባት ሌሎች ሊነሱ የሚችሉ ጥያቄዎች ይኖራሉ። ያው ፍትህ ሚኒስተር በእርግጥም በአዋጅ በተሰጠው ስልጣን መሰረት ክስ ከመሰረተ በኋላ ከፍርድ በፊት በማናቸውም ጊዜ ክሱን የማንሳት ስልጣን አለው። በጣም ነው የማመሰግነው። የዞን ዘጠኝ ጦማሪያን በእስር የሚገኙት እንደዚሁም ደግሞ በኢትዮጵያ በእስር ቤት የቆዩት ጋዜጠኞች ጠበቃ አቶ አመሀ መኮንን እየተከታተልን፣ ሰሞኑን ዘገባውን ለአድማጮች የምናደርስ ይሆናል። ለዛሬ ለሰጡን ማብራሪያ አመሰግናለሁ።